የኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ የዛሬ ዓመት አዋቅሮት የነበረውን ካቢኔ በትላንትናው ዕለት አፍርሰው 21 አዳዲስ ሹመቶች የተካተቱበት አዲስ ካቢኔ ማዋቅራቸውንና ከቀድሞ ካቢኔ ዘጠኙ ሚኒስትሮች በአዲሱ መካተታቸውን በትላንትናው ዕለት ዘግበናል አዲሶቹ ተሿሚዎች የእድገት ደረጃው የሚጠይቀው ዝንባሌ እውቀትና ክህሎት ያላቸው ናቸው ሲሉም ጠቅላይ ሚኒስትሩ ሹመቱን ባጸደቁበት ወቅት ተናግረዋል ይህንኑ ተንተርሶም በመንግስቱ እርምጃ ዙሪያ ትላንትና ምሽት የአሜሪካ ድምፅ የጀመረው የተለያዩ ኢትዮጵያውያንን አስተያየት ያካተተ ዘገባ ለምሽቱም ተከታዩን ይዞ ቀርቧል። ጽዮን ግርማ ነች ያነጋገረቻቸው። ሀገሪቱ በመደበኛ የህግ ሁኔታ መተዳደር ስላልቻለች በአስቸኳይ ጊዜ አዋጅ ስር መሆኗን ያስታወሱት የኢዴፓ ማዕከላዊ ምክር ቤት አባል አቶ ልደቱ አያሌው ሀገሪቱ ውስጥ ከፍተኛ የሆነ ቀውስ በመፈጠሩ ምናልባት ኢህአዲግ በህዝቡ እየተነሳ ላለው ከፍተኛ ችግር ተገቢ መልስ ለመስጠት የሚያዋቅረው ካቢኔ አንድ ማሳያ ይሆናል ብለው ጠብቀው እንደነበር ይናገራሉ። ነገር ግን እንደዛ ሆኖ አላገኘሁትም። ይህን የምለው በዋናነት በሁለት ምክንያት ነው። አንደኛ፣ የተቋቋመው ካቢኔ ዋና መመዘኛ ሆኖ የታየው የትምህርት ደረጃ ሆኖ ያየሁት። የትምህርት ደረጃ ግምት ውስጥ መግባቱ ጥሩ ነው፣ ግን ለሚኒስተርነት ቦታ ዋና መመዘኛ መደረጉ ትክክል አይመስለኝም። ምክንያቱም አብዛኛዎቹን ሰዎች ስናያቸው በአካዳሚክ ሂደት ውስጥ የነበሩ እና ፒኤችዲ ያላቸው ሰዎች ናቸው። ነገር ግን የሚኒስተርነት ቦታ በዋናነት ፖለቲካ ምደባ ቦታ ነው እና አንድ ሚኒስተር የሚጠበቀው የኤክስፐርት ስራ እንዲሰራ ሳይሆን ምርምር እንዲያደርግ ሳይሆን በአንድ መስረት መስሪያ ቤት ውስጥ ያሉት የተለያዩ ዲፓርትመንቶች በአግባቡ አቀናጅቶ አስተባብሮ መምራት። ስለዚህ ይሄ ካቢኔ ጠንካራ ካቢኔ ይሆናል የሚል እምነት የለኝም። አካደሚክ ሰርክል ውስጥ ረዥም ጊዜ የቆዩ ሰዎች የሊደርሽፕ ሚናቸው እንዳውም እንደ ሊያብሊቲ ነው የሚቆጠረው በጣም ዝቅተኛ ነው እና በሌሎች ሀገሮችም ካቢኔ ውስጥ ይህ አይነት ነገር አናይም። ምናልባት የአሁኑ የኢትዮጵያ ካቢኔ ከሌሎች ሀገሮች ካቢኔ ብናወዳድረው አንደኛ ሊወጣ ይችላል የዶክተሮች ስብስብ በመያዙ። አቶ ልደቱ የፖለቲካ ቁርጠኝነት እንጂ የትምህርት ብቃት ለኢትዮጵያ ችግር ፖለቲካዊ መፍትሔ አያመጣም ባይ ናቸው። በተጨማሪም በዚህ ሹመት አዳዲስ ሰዎችን ጠብቀው እንደነበር ይናገራሉ። ምናልባት ከአንድ ሰው ወይም ከሁለት ሰው በስተቀር እሱንም እርግጠኛ አደለሁም፣ ሁሉም ሊባል በሚችል ደረጃ የተሾሙት ሚኒስተሮች በኢህአዴግ መዋቅር ውስጥ ለረዥም ጊዜ የኖሩና ያደጉ ናቸው። ስለዚህ በዛው የወቅቱ ችግር አካል በሆነው ሲስተም ውስጥ ሲሰሩ የነበሩ ናቸው እና አዲስ ኃይል አላየሁ። በእነዚህ ምክንያቶች በእኔ በኩል በተለይ ኢትዮጵያ ውስጥ ከተፈጠረው የፖለቲካ ቀውስ አንጻር ኢህአዴግ መልስ ለመስጠት ምን ያህል ተዘጋጅቷል የሚለውን ጥያቄ ጥያቄ ውስጥ የጣለ ነው። አስደሳች ሆኖ አላገኘትም። የህግ ባለሙያ አቶ ሙልጌታ አረጋዊ የተሾሙትን ሰዎች በግል ስለማያውቋቸው አዲስ የተዋቀረው ካቢኔ ለውጥ ያመጣል ወይም አያመጣም ብሎ ለመደምደም እንደሚያስቸግር ተናግረዋል። ሁለተኛ ሰዎች ስለተቀየሩ ብቻ ለውጥ ሊያመጡ ይችላሉ ወይ የሚለው ጥያቄ እየተሟላ መልስ መስጠት አይቻልም። ምክንያቱም ሰው ብቻ ነው የሚቀየረው ወይስ ከሰዎቹ ለውጥ ጋር የአሰራርም የፖሊሲን ለውጥ ይኖራል። ለምሳሌ ሰንበሽ እንደሆነ ጠቅላይ ሚኒስትር ሲናገሩ ማክሰኞ ዕለት የምርጫ ህጉን እንቀይረዋለን፣ ህገ መንግስቱን ሁላ እስከ ማሻሻል አሁን። እንደዛ አይነት ሌላም የፖሊሲና የህግ ለውጦች የሚኖሩ ከሆነ የሰዎቹ ለውጥ ትርጉም ሊኖረው ይችል ይሆናል። የሰዎች ለውጥ ብቻ ግን ትርጉም ያለ አይመስለኝም። ለነገሩ በጣም ያልተመለሱ ብዙ ጥያቄዎች አሉ። አንድ አሁን የተቀየረው ካቢኔ የተመሰረተው አምና ነው። አንድ አመት ነው ያደረገው። አዲስ ነበረ ካቢኔው እራሱ እሱ። በአንድ አመት ውስጥ እነዛ የነበሩ የካቢኔ አባላት ምን ችግር ቢታይባቸው ነው? ምን ጉድለት ቢታይባቸው ነው? ሊቀየሩ ያስፈልገው? እነዛ ሰዎች ስራቸውን በደምብ ስላልሰሩ ነው? ክህሎት ስለጎደላቸው ነው? ለህዝባቸው ያላቸው ታማኝነት በቂ ስላልሆነ ነው። እነዚህ ጥያቄዎች አልተመለሱም። ጠቅላይ ሚኒስትሩ አዲስ ካቢኔ ሲያቀርቡ ለምን እንደቀየሩ ግልጽ አይደለም። ሁለተኛ ከዚህ በፊት በስልጣን ለግል ስልጣንን ለግል ጥቅማቸው የሚያውሉ ባለስልጣናት አለ ተብሎ ነበረ። አሁን እነዚህ የተባረሩት ወይም የወረዱት በዚሁ ይጠየቁ ናቸው? ስልጣን በግል የተጠቀሙ ናቸው? እነሱ ካልሆነ እነማን ናቸው በስልጣን ስልጣንን ለግል ጥቅማቸው ያዋሉት የሚሉትን ጥያቄዎች ከዚህ አንድ ሰው ከስልጣን ስታወርጁ ወይም ስታነሹ ማስረዳት መቻል አለብሽ ብዬ አስባለሁ። ምክንያቱም ካቢኔውን የመሰረቱት የነበረው ካቢኔ ጠቅላይ ሚኒስትር ሀይለማርያም ናቸው። አሁንም አዲስ ካቢኔ እያቀረቡ ያሉት ጠቅላይ ሚኒስትር ሀይለማርያም ናቸው እና ራሳቸው የሾሙት ካቢኔ በአንድ ዓመት ጊዜ ውስጥ ነው እየተኩ እየቀየሩት ያሉት ለምን እንደቀየሩት ያብራራ መሰለኝ። እነዚህ ጥያቄዎች ሳይመለሱ እነዚህ አዳዲስ ሰዎች ምን ታመ ሊሰሩ ይችላሉ? ጥያቄ በተሟላ መልኩ በመለስ ከባል በትግረኛ ቋንቋ የሚዘጋጀው ውራይና መጽሄት አዘጋጅ አቶ ጌታቸው አረጋዊን አዲሱን ካቢኔ በተመለከተ አስተያየቱን ጠይቄው ነበር። ይሄ አዲስ ካቢኔ ዋናው ለእኔ ያስተላለፈልኝ መልእክት ኢህአዴግ መንግስት ከመያዙ በኋላ የመጣ አንድ አስተሳሰብ ነበር። ሰው ለድርጅት ታማኝ ከሆነ ማንም ቢሆን ሚኒስተር መሆን ይችላል የሚል አስተሳሰብ የሰበረ ነው። ስለዚህ ሰው በብቃቱ፣ በችለታው፣ በእውቀቱ እንጂ ለአንድ ድርጅት ታማኝ በመሆኑ ወደ ከፍተኛ ደረጃ ይደርሳል የሚል ይሄ የሰበረ አስተሳሰብ በመሆኑ ደስ ብሎኛል እና ጥሩ ነው ብዬ ነው የምገልጸው። ለውጥ ያመጣል ወይ የሚለው በእውቀት በሙያ ለቦታው የሚመጥን በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት የተማረ በውጭ ጉዳይ፣ በኢኮኖሚክስ እና እንደዛ የዴቨሎፕመንት የተማረ በፋይናንስ እና በኢኮኖሚክ ዴቨሎፕመንት ምናምን ሲመደብ፣ በኮሚኒኬሽንም እንደዛ በኮሚኒኬሽን የተማረ ፕሮፌሽናል የሆነ ሲመደብ እዛ ስራ ላይ ያለው አጥንቶ በሙያው የመስራትና ቴክኖክራት የሆነ የለውጥ ግግር የመምራት አቅም ይኖረዋል ብዬ ገምታለሁ። ግን አንድ ቻሌንጅ የሚያጋጥመው ይመስለኛል። ካድሬው ከሱ በታች የተሰገሰገ ስለሆነ እና የካድሬው ባህሪ ስላለ ለዛ እውቀት መሰረት አድርጎ ችሎታ መሰረት አድርጎ ሊመራ የመጣ ምሁር እንቅፋት እንዳይሆነው ስጋት አለን። ስለዚህ እዚህ ሀገር ጥያቄው ሊስተታ ከሆነ እዛ የተቀመጠውም ባለሙያ ችሎታ ባለው መቀየር መቻል አለበት። ሙሉ እንዲሆን የአረና ትግራይ ፕሬዚዳንት አቶ ገብሩ አስራት በበኩላቸው ዋናው የሚመሩበት ፖሊሲ የአስተሳሰብ ለውጥና ሀገር የመቀየር ፖለቲካዊ ውሳኔ እንጂ ሰው መለዋወጡ ምንም የሚፈጥረው አዲስ ፋይዳ የለም ይላሉ። የሪኦቱ አለም ማዕቀፉ ነው። ከወሳኙ በየትኛው እነዚህ ሰዎች ተመርጠው ቢመጡም እንግዲህ በሙያቸው ጎበዝ ከድሮዎቹ ሊሻሉ ይችላሉ። ይህን ያህል አቅም በአፈጻጸምም እንደሚሉትም ታማኝነትም የተሻሉ ሊሆኑ ይችላሉ። ይሄ እውቀት የለኝም፣ ያንዳንዶችን ሰዎች ስለማላውቅ። ያ ዋናው ነገር ግን የሚመሩበት ፖሊሲ አገሪቱ እየተመራችበት ያለች ፖሊሲ ነው። ዋናው ነገር ያን መስ ፖሊሲ መሰረት አድርገው ነው እኮ እነዚህ ሰዎች ሊሰሩ ይችሉ። ምንም አይነት የዲሞክራሲ ምህዳር በሌለበት፣ ምንም አይነት እንዲያውም ጨርሶ በተዘጋበት ሁኔታ እነዚህ ሰዎች ምን ሊያደርጉ ይችላሉ ነው እኮ ዋናው ነገር። እንግዲህ እኮ ስራ ለመስራት ብቃት ብቻ ያለው ዋናው ነገር ብቃት ብቻ ሳይሆን የምትሰራበትን ምህዳርም በጣም አስፈላጊ ነው። የምትሰራበት ምህዳር በጣም ወሳኝ ነው። ዲሞክራሲያዊ ምህዳር ነጻነት፣ የነጻነት ድባብ፣ የመብት ድባብ በሌለበት እንዴት ብለ ነው ከህዝብ ጋር የህዝብን ፍላጎትስ እንዴት ብለ ታቃለህ? የህዝብ ጉዳይስ እንዴት ለመመለስ ትችላለህ? ስለዚህ ቀድሞ መምጣት ያለበት የሚመስለኝ የሰዎቹ ጉዳይ አይደለም። ቀድሞ መምጣት ያለበት መሰረታዊ የዜጎች መብት ሰው መብታቸው ሲከበር ህጻነታቸው ሲከበር እንደ ልብ መደራጀት ሲችሉ እንደ ልብ አስተያየት መስጠት ሲችሉ ያኔ ነው እንግዲህ የሚፈልገው ሰውም ሊመጣ ስራው በተሳካ መንገድ ሊያካሄድ የሚችል እንጂ ይህ ሁኔታ በሌለበት አይሆንም። ነው እኮ እያሉ ካለሁት የሚሆን አይደለም ይሄ ጉዳይ ምክንያቱም ሰዎችን ነው ያቀያየረ እንጂ ተቋሙን በሚገባ ህዝቡ በሚፈልገው ህዝቡ በሚፈልገው ህዝቡ ለህዝቡ ጥያቄ በሚመጥን መንገድ ካልተደራጀ የሀገሪቱ ፖለቲካ ሁኔታ ይሄ መስል ሊሆን አይችልም እያልኩ ነው ያለው። የኢዴፓ ትውልደቱ አዲስ ከተሾሙት ሚኒስትሮች ውስጥ የተወሰኑት የስራ ልምዳቸው የሚያሳየው ከዩኒቨርሲቲ መምህርነት የመጡ በመሆናቸው የሚቀይረው ነገር አለ ብለው ያምኑ እንደሆነ ጠይቂያቸው ነበር። የሰዎች የሹመት ዝርዝር ሲቀርብ ጠቅላይ ሚኒስትሩ የስራ ልምዳቸውን እና የትምህርት ደረጃቸውን በደንብ ዝርዝረው አቅርበዋል። ስራ ልምዳቸው እንደምንረዳው አብዛኛዎቹ ሰዎች በዩኒቨርሲቲ ውስጥ የሰሩ ናቸው። ኢትዮጵያ ውስጥ ደግሞ ያሉት ዩኒቨርሲቲዎች በቁጥር ብዙ ከመሆናቸው ውጪ በጥራት ችግር ቀዳሚ ተጠያቂ ናቸው በአንድ በኩል። በሌላ በኩል አገሪቱ ውስጥ ከፍተኛ የሆነ የሙስና ስራ የሚሰራባቸው የኢትዮጵያ ዩኒቨርሲቲዎች ሆነው ነው በኦዲተር ጀነራልም በየዓመቱ ፓርላማ ላይ ሪፖርት የሚቀርበው። ስለዚህ ሪሊ በእነዚህ ዩኒቨርሲቲዎች ውስጥ የሰሩ ሰዎች በሚኒስትሮች ካቢኔ አሁን የተለየ ውጤት ያመጣሉ የሚል ተስፋ የለኝም። ምክንያቱም ዩኒቨርሲቲዎቹ በመልካም አስተዳደር እየያዛቸው፣ በኮራፕሽን ደረጃ፣ በትምህርት ጥራት ደረጃ በጣም የወረደ ደረጃ ላይ ቁጥራቸው ከመብዛቱ ውጭ ቁጥሩም ያው መንግስት በዘመቻ መልክ ያስፋፋው ስለሆነ ነው እንጂ እያንዳንዱ ዩኒቨርሲቲ ዲን በሰራው ስራ አይደለም ቁጥሩ የበዛው። ስለዚህ ከተጠቀሱት ልምዶች እንደምናየው አብዛኛዎቹ ከዩኒቨርሲቲ የመጡ ናቸው። አንዳንዶቹ ደግሞ ከወረዳ መስተዳድር ጀምሮ እያደጉ የመጡ ናቸው። አብዛኛዎቹ ደግሞ በሲቪል ሰርቪስ ኮሌጅ ገብተው የተማሩ ናቸው። ይሄ የሚያሳየው በኢህአዴግ መዋቅር ምን ያህል የቆዩ እንደሆኑ ነው። አንዳንዶቹ እንደ ውጤት ተደርጎ የተገለጸላቸው በመልካም አስተዳደር ጉዳይ ላይ ብዙ ስራ ሰርተዋል እየተባለ ነው። እኔ ግን እስከማውቀው ድረስ ኢትዮጵያ ውስጥ የተሞከሩ የመልካም አስተዳደር ጥረቶች ሁሉ ፌል ያደረጉ፣ ስለዚህ የት ቦታ ነው መልካም አስተዳደር ጥሩ ውጤት ታይቶ እነዚህ ሰዎች ተመልምለው የመጡት እና አሳማኝ የሆነ ነገር አላየሁም። በእርግጥ ፐርሰናሊ እያንዳንዱን ሰው ጥንካሬና ድክመቱን በቂ መረጃ የለኝም፣ መተቸት አልችልም። እዛ ውስጥ ጠንካራ ሰዎች ሊኖሩ ይችላሉ። አጠቃላይ ይዘቱን እንዳየሁት ግን ያለ ያስብል የሚችል ነገር አላየውም። አቶ ልደቱ በአዲሱ ሹመት ውስጥ የኦሮሞ ብሔረሰብ ተወላጅ ሚኒስትሮች ቁጥር በርከት ማለቱ ለብሔር ተዋጽኦ ጥያቄው መልስ ይሰጣል ወይ ስል ጠይቄያቸው ነበር። ለኒ እንዲህ አይነቱ ነገር ጨዋታ ነው። ችግሩን ያባብሰዋል እንጂ ያረግበዋል ብዬ አላምንም። ጄኒውን የሆነ ሀቀኛ የሆነ ዘላቂ የሆነ መፍትሄ የሚያመጣ የፖለቲካ መፍትሄ መስጠት ነው እንጂ የሚሻለው እንደዚህ በቁጥር ጨዋታ የህብረተሰቡን የፖለቲካ ተቃውሞ አረግበዋል ብሎ ማሰብ ትንሽ አሁን ህዝቡ የደረሰበትን ንቃተ ህሊናም አሳንሶ ማየት ነው የሚመስለኝ። የኦሮሞ ህዝብ በአሁኑ ወቅት ወይ ያልተማሩ መሪዎች ተነስተው የተማሩ ሚኒስትሮች ይሾምልኝ አላለም። ወይም ደግሞ በሚኒስትሮች ምክር ቤት ያለኝ ውክልናና ቦታ አነሰኝ ብሎ የጠየቀ አይመስለኝ። መሰረታዊ የሆኑ የራሱ የፖለቲካ ጥያቄዎች አሉ። እነዛን ጥያቄዎች መመለስ ነው እንጂ የሚሻለው፣ በእንዲህ አይነቱ ነገር መፍትሄውን ለመቀባባት መሞከር አደገኛ ነው የሚመስለኝ። እኔ በሳት መጫወት ነው የሚመስለኝ እና ሪሊ ወደ እውነተኛው ወደ ተጨባጩ መፍትሄ መሄድ ነው የሚጠቅመው እንጂ እንደዚህ አይነቱ የቁጥር ጨዋታ ብዙም የሚጠቅመንና የትም የሚያደርስ አይመስለኝ። በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህሩ አቶ መሀሪ ዮሐንስ በአዲሱ ካቢኔ መዋቅር እና በሹም ሽሩ ላይ ያላቸውን አስተያየት እንዲያካፍሉን ጠይቄያቸው ነበር። ከነበረው ችግር ቪያብል የሆነ አዲሱ መውጫ መንገድ ነው ብዬ ነው የምወስደው። ለምንድን ነው ብዙ ጊዜ ቴክኖክራቲክ ጋቨርንመንት ሲቋቋሙ ፖለቲካ ሂደቱ የፖለቲካ አሰራር የፖለቲካ ትግል ወይ የፖለቲካ እንቅስቃሴ ነው። ፖለቲካል ፓርቲዎች ብዙ ጊዜ በሀገራዊ ጉዳይ ላይ ሳይግባቡ ሲቀሩ ወይም ደግሞ የተለመደው የፖለቲካ አሰራር ማስኬድ ሲያቅትህ የምታመጣው ሶሉሽን ነው እንጂ በዓለም ደረጃ በቴክኖክራት የሚመራ ለረጅም ጊዜ የሚቆይ ዘላቂ የሆነ መንግስት አለ ብለን መውሰድ አንችልም። በጣም ጥቂት ሀገሮች ናቸው እንደዛ የሚያደርጉት። በእርግጥ በነ ቻይና ምናም ብንወስድ ለየት ያለ ከልማታዊ መንግስት አንፃርም የተሳካላቸው ቴክኖክራቲክ ጋቨርንመንቶች ባንላቸውም በእርግጥ በድርጅት ውስጥ ያሉ ናቸው ለድርጅታቸው ታማኝ የሆኑ ግን ደግሞ ፕሮፌሽናል በድርጅት ውስጥ ሁሉ ፕሮፌሽን ያሳደጉ ናቸው። የእኛ ግን ያልተለመደ ከድርጅት ውስጥም ያሉ ከድርጅት ከፍተኛ አመራር ውጭም ያሉ፣ በተወሰኑ አካባቢዎች ደግሞ ዝም በአማራ መንግስት ባይሆንም በኦሮሚያ ክልል እንዳየ ነው አባላትም ያልሆን ጭምር የተካተተበት አለ። ይሄ ይሳካል አይሳካል የሚለው ለወደፊቱ የምናየው ይሆናል። አሁን ላይ ሆነን ገና ከጅምሩ ድምዳሜ ማስጠት ላንችል ይሆናል። በአጠቃላይ ስናየው ግን ከነበረው ችግር አንጻር እና ከሀገራችን ካጋጠማት ፖለቲካል ክራይሲስ አንጻር ይሄ የተሻለ ቪያብል መውጫ መንገድ ነው ብለን ልንወስደው የምንችል ነው። ለኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ለአቶ ሙላቱ ገመቹ ኃይለሥላሴ ከምኒልክ ጀምሮ ከደርግ ጀምሮ አሁን በአሁኑም በኢህአዴግ ጊዜም የኦሮሞ ግለሰቦች የተሳተፉበት መንግስት አልነበረም። በጠቅላላው ኦሮሞ ኦሮሞዎች በግል የተሳተፉበት መንግስት ሁሉ ነበረ ኢትዮጵያ ውስጥ። እኛ የምንለው የኦሮሞን ፍላጎት ዳር የሚያደርስ በኦሮሞ ዩንታ የተመረጠ የኦሮሞን ልብ የሚያውቅ የኦሮሞን ፍላጎት ዳር ሊያደርስ የሚችል ህዝብ የመረጠው ሲኖር ነው መንግስት ሲኖር ነው እንጂ ግለሰቦች ተመራርጦ እዛ ስለተቀመጡ ብቻ ትክክል ነው የሚል የለንም። እኛ ከግለሰቦች ምንም ወዳጅነትም ጠላትነትም የለንም። ግለሰቦች ስለመጡ ይህን ይለውጣሉ ማለት አይደለም። አሁን እኛ የምንፈልገው የስርአት ለውጥ ነው። የስርአት ለውጥ ሲኖር ለዚቻ ሀገር ይጠቅማል ነው በየጊዜው የሚነገረው የስርአት ለውጥ ነው። አሁን ያሉ ችግሮች ቁጭ ብሎ ችግሮቹን መፍታት የአባት ነው። ሰዎችን መቀያየር ግን ውጤት ያመጣል የሚል ግምት የለንም። በኒውዮርክ የአዮና ኮሌጅ ረዳት ፕሮፌሰር ዶክተር ደረሰ ጌታቸው ጠቅላይ ሚኒስትሩ ተቋቁሟል ባሉት የዴሞክራሲ ስርዓት ግንባታ ማዕከል ላይም አስተያየት አላቸው። ጠቅላይ ሚኒስትሩ ቢሮ ውስጥ የዴሞክራሲ ስርዓት ግንባታ ለሚቆጣጠር ማዕከል እናቋቁማለን ብለዋል። ዴሞክራሲ በመንግስት ተገንብቶ የሚሰጥ ኮንዶሚኒየም አለ? ይሄ መንግስት መቼስ በግንባታ የተለከፈ መንግስት ስለሆነ አሁን ህዝቡ የዴሞክራሲ የነጻነት ጥያቄ ሲያነሳ እንዴት እንደሚገነባ አሳያችኋለሁ ብሎ ቢሮ ከፍቶልናል። ዴሞክራሲ የሰው ልጆች መብት ነው። የሰው ልጆች የሚጠይቁት ነው። ማንም መንግስት፣ ማንም ፓርቲ ለሌላ ህዝብ እንዲኖር በዲሞክራሲ መዳዳደረው ብሎ ሊያወርድለት አይችልም እና ሶስቱም እርምጃዎች የገቡ ነገሮች ምንም የተለወጠ ነገር እንደሌለ ነው በያዴጋ የዞን ዘጠኙ በፍቃዱ ኃይሉን እንደ አንድ የኢትዮጵያን ፖለቲካ ሁኔታ በቅርብ እንደሚከታተል ሰው አዲሱን የካቢኔ መዋቅርና የሚኒስትሮች ሹምሽር ላይ ምን አስተያየት እንዳለው ጠይቄው ነበር። ሹመቱ ብዙ ተስፋ አይሰጠኝም። ምክንያቱም መሰረታዊ ለውጥ ማለት ለኢህአዴግ አስተሳሰብ የቀረቡ ሰዎችን የሆነ ታይትል ስላላቸው ብቻ ወይም ዶክተር ወይም ምናምን እንደሚል አስተያየን ማድረጉ ለውጥ ያመጣል የሚል እምነት የለኝም በመሰረቱ የኢህአዴግ ከላይ ወደ ታች የሆነ ማለት ነው እኔ አውቅልሃለሁ ፖሊሲ አሁንም ቢሆን አይቀየርም ማለት ነው። ውስጥ ሴንትራል ኮሚቴ ውስጥ ይወስናሉ። ከዛ በኋላ ያንን ሚኒስትር ፓርላማው በሙሉ ቢሆን ድምፅ ያጸድቁታል ማለት ነው። ስለዚህ የአተገባበር ለውጥ ሊመጣ አይችልም መሰረታዊ ለውጥ ካልመጣ በስተቀር ማለት ነው። ኢህአዴግ ደግሞ ሁሉንም ነገር እኔ ባውቅልሃለሁ ነው ምትል የሚለው። ስለዚህ አዲስ ፊት ለማ የማደናገር ነገር ነው እኔ የማየው፣ እንጂ እኔ በግሌ ምንም አይነት ተስፋ የማይታየኝም። የያክልም ተስፋ የሚጥልበት የኢትዮጵያ ፖለቲካ የሚከታተል ሰው ይኖራል ብዬ አልገምትም። አድማጮች ትናንትና እና ዛሬ የተለያዩ ሰዎች በሹመቱ ላይ ያላቸውን አስተያየት ጠይቀን ያስተናግድን ሲሆን በአስተያየቶቹ ላይ የተነሱትን ሀሳቦች አካተን በቀጣይ ውይይት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።